ሰሞኑን የተጠናቀቀው የኢህአደግ ስራ አስፈጻሚ ስብሰባ ከአመራሩ አንድነት አንጻር የነበሩ ችግሮች በጥልቀት የተዳሰሱበት እንደነበረ የግንባሩ አራት አባል ድርጅቶች ሊቃነ መናብርት አስታውቀዋል። የውስጥ ዲሞክራሲን ከማስፋትና ዲሞክራሲን ወደ ህዝቡ ከማድረስ አንጻር ክፍተቶች መኖራቸውን እንደተመለከቱም ገልጠዋል። የኢህአደግ አራት አባል ድርጅቶች ሊቃነ መናብርት የሰጡትን መግለጫ መነሻ ያደረገው እስክንድር ፍሬው ተከታዩን ዘግቦልናል። ሰሞኑን የተካሄደውን የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ መነሻ በማድረግ መግለጫ የሰጡት የአራቱ አባል ድርጅቶች ሊቃነ መናብርት ናቸው። በሀገሪቱ የአንዣበባው አደጋና ወቅታዊው ችግር ከውይይቱ ትኩረቶች አንዱ እንደነበር ተገልጿል። በችግሩ ላይ መግባባት ላይ መደረሱን በሚመጣው አደጋ ላይም የጋራ ግንዛቤ መፈጠሩን ነው የብአዴን ሊቀመንበር አቶ ደመቀ መኮንን ያስረዱት። ከስብሰባው እንደወጣ ርብርብ የምናደርግባቸውን ስምንት የትኩረት መስኮች ለይተናል ብለዋል። ይህ ሁኔታም በአንድነት ለመንቀሳቀስ እንደሚረዳ አስረድተዋል። የተፈጠረው የጋራ አስተሳሰብ አንድነት ለተግባራዊ አንድነት መሰረት ጥሏል። ተግባራዊ አንድነቱ ደግሞ ለየት ባለ ትኩረትና ጌታ ርብርብ የምናደርግበት ይሆናል። ከዚህ ቀጥለን በምናደርገው ርብርብ ደግሞ ከተጠያቂነት ጋር በተሳሰረና በተላበሰ ሁኔታ ሁኔታውን መቀየርና ይህንን አደጋ መክተን የስኬት ጉዞችንን ማስፋት ይገባናል የሚለውን ድምዳሜ ነው ለመያዝ የቻልነው ማለት ነው። የስብሰባውን ውጤት ኢህአዴግ አካሄድኩት ካለው በጥልቀት የመታደስ እንቅስቃሴ ጋር አያይዘው ያብራሩት ደግሞ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ናቸው። ሰሞኑን የተካሄደው የስራ አስፈጻሚ ኮሚቴ ስብሰባ በተለይ ከአራቱ አባል ድርጅቶች አንድነት አንጻር የዚያ የተሃድሶ እንቅስቃሴ ቀጣይ ስራ እንደተሰራበት ሊቆጠር እንደሚችል አብራርተዋል። በእርግጥ የጥልቀት የመታደስ እንቅስቃሴው በጥሩ ጥልቀት ያገኘበት መድረክ በመሆኑ በደንብ ያልታዩ ችግሮች ወጥተዋል። በውስጣችንም የነበሩ አንዳንድ ክፍተቶች፣ መጠራጠሮች፣ ያለመተማመኖች፣ የአመራር አንድነት ችግሮች ያልናቸውን ለመፍታት ያስቻለ መድረክ ነው። ያልወጡ ያልተፈተሹ እንዲፈተሹ እድል ያገኘንበት ነው። መሀላችን ላይ የነበረው የተለያዩ ችግሮች በየድርጅቱ በተቻለ መጠን በዚህ መድረክ ማየት የሚችለውን ያለ ማየት ጥረት አርገናል። ከዛ ማልፈን በየ ለምሳሌ ህወሀት ያላየው በህወሀት ላይ ሌሎች ድርጅቶች በደንብ ህወሀት እንዲፈትሽ እድል ያገኘበት በተመሳሳይ ደደንም በአዴንም ኦህደድም ራሱ እንዲፈትሽ የራሱ አመራር ብቻ ሳይሆን ሌላውም የእምነት የጋራ ጉዳይ ነው። ሀገር ተደጋግፈን ተጋግዘን ነው መሄድ የምንችለው አንዱ ከደከመ ተያይዘን ነው የምንደክመው። ስለሆነም የሀገር አጀንዳ ነው በሚል የድርጅት አጥር የሰበረ ጥሩ አካሄድ፣ ስለሆነም የተግባር አንድነት የፈጠረ ሲባል ያው አመራር ነው። የጅምር ነው፣ መድረክ ነው። የኛው ቀጣይ የተለያዩ መድረኮች ይኖርናል። የውስጥ ድርጅት ዲሞክራሲን ከማስፋትና ዲሞክራሲን ወደ ህዝቡ ከማስረጻ አንጻር የህዝቡን ጥያቄዎች ለመመለስ መሰራት እንዳለበት መስማማታቸውን ያብራሩት ደግሞ የኦህዴድ ሊቀመንበርና የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ ናቸው። የዲሞክራሲ ተቋማት የሚባሉ አሉ። እነኛ በሚገባ ዲሞክራሲውን በማስፋት በማጠናከር ሚናቸውን እንዲወጡ ምን ያህል እገዛ ተደርጎላቸዋል የሚሉ ጉዳዮች ሲታዩ ችግሮች አሉ። አሁንም የምናያቸው አንዳንድ ግጭቶችንም መለስ ብለን ካየን ለግጭት የሚዳርጉ ምንድን ናቸው? ህዝቡ አመፀኛ ስለሆነ ነው ወይስ ችግር ስላለ ነው የሚለውን በሚገባ ማየቱ አስፈላጊ ነው። ችግሩ ተደምጦ ችግሩ በአግባቡ የማይፈታለት ከሆነ የመጨረሻ አማራጩ ወደ አመፅ ነው የሚገባው። ሁል ጊዜ ታፍኖ የሚና የሚናጥ ነገር መፈንዳቱ አይቀርም። ታፍኖ የሚናጥ ነገር መፈንዳቱ አይቀርም። ስለዚህ ባንድም ሆነ በሌላ ችግሬ ተደምጦ ታይቶ ይፈታልኛል ብሎ የሚያስብበት በአመፅ እንዲሆን ወደዛ እንዲገባ አድርጓል ማለት ነው። ስለዚህ የዴሞክራሲ ጉዳይ እጅግ በጣም አስፈላጊ ነው፣ ወሳኝ ነው። የህልውና ጉዳይ ስለሆነ ዴሞክራሲው ማስፋት እጅግ በጣም አስፈላጊ ነው። የውስጥ ድርጅት ብቻ ሳይሆን በህብረተሰብ ውስጥ መሰረት እንዲኖረው ማድረጉ ለሀገሪቷ የህልውና ጉዳይ ስለሆነ በዚህ ረገድ ማየት ብቻ ሳይሆን አስፈላጊ የሆኑ ሪፎርሞችንም ጭምር ማድረግ አለብን በሚል ደረጃ ነው የተወያየ ነው። ገዢው ፓርቲ የፖለቲካ ምህዳሩን ለማስፋት የተለያዩ ጥረቶች ማድረጉን ሆኖም እነዚህ ጥረቶች በቂ ያለመሆናቸውን ያስረዱት የኢህአዴግ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳሌ ናቸው። ገዢው ፓርቲ ከዚህ አንጻር እርምጃ ለመውሰድ የወሰነውም ከተለያዩ አካላት የተሰጡ አስተያየቶችን ከግምት በማስገባት ጭምር እንደሆነ ጠቅላይ ሚኒስትሩ አብራርተዋል። የፖለቲካ ምህዳሩ እንዲሰፋ የተለያዩ ጥረቶች የተደረጉም ቢሆኑ ነገር ግን መሰረታዊና ስር ነቀል በሆነ መንገድ የፖለቲካ ምህዳር ሰፍቶ የዲሞክራሲ ልምምድ ለጋ ዲሞክራሲ እንደመሆኑ መጠን ልምምዱ ሰፍቶ ጎልብቶ መሄድ ያለበት ነው። ይሄንንም በማድረግ ዙሪያ የነበሩብንን ጉድለቶች ለመፈተሽ ችለናል። ከዚህ አኳያ በእኛ ደረጃ ይሄን በምናይበት ጊዜ ህብረተሰባችንም ውስጥ የአገር ሽማግሌዎችም የሃይማኖት አባቶችም አንዳንድ ሁኔታችሁን ሁኔታቸውን ብታሻሽሉ ይሻላል። በዚህ ጉዳይ ላይ ሲቪክ ማህበራትን ጨምሮ ሌሎች በዚህ ጉዳይ ላይ የሚያደርጉት ተሳትፎ ከእንከን የጸዳ ስላይደለ ይሄን ነገር በተደጋጋሚ ብታዩት የሚል ሀሳብ ሲያቀርቡ ነበር። አንዳንድ ጥያቄዎችንም ይጠይቃሉ። ለምሳሌ ፖለቲከኞች ሆነው በራሳቸው ጥፋት በራሳቸው ችግርም ምክንያት በህግ ቁጥጥር ስር ያሉ ፖለቲከኞችም ጭምር ብትፈቷቸው የዴሞክራሲ ምህዳሩን ለማስፋት እናም አዲስ መንፈስ ለመፍጠር ይጠቅማቸዋል ብሎ የሚያነሷቸው ጉዳዮች አሉ። በእኛም ውይይት ወቅት ይሄን ነገር ስንፈትሽ እኛም የራሳችንን ጉድለት ፈተን በአዲስ መንፈስ ወደ ስራ ለመግባት እንዲያስችለን ህጉ ህገ መንግስቱም ህጉም ህጋዊ ስርዓቱም የህግ የበላይነትንም በማይጥስ መንገድ እነዚህ ፖለቲከኞችም ሆነ ሌሎችም በህግ ቁጥጥር ስር ያሉ አካላትን ምህረት የሚሰጣቸው ምህረት ህግ ክሳቸውን ሊቋረጥ የሚገቡትንም ክሳቸውንም በማቋረጥ ይሄን መንፈስ መፍጠር አንድ እርምጃ ወደፊት መሄድ ይሆናል የሚል ታሳቢ ወስደናል። ለ17 ቀናት የተካሄደው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ የደረሰባቸውን ድምዳሜዎች ተከትሎ የሚወሰዱ እርምጃዎች እንደሚኖሩ ይጠበቃል። በዝርዝር የተገለጸ ነገር ግን የለም። በተለይ ክልሎችን ከሚያስተዳድሩት አራት አባል ድርጅቶች አንጻር ምን አይነት እርምጃ እንደሚወሰድ አልታወቀም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ